ላለፉት ሰባት ቀናት ሲያካሂዱት የቆዩትን ጸሎተ ምሕላ ያጠናቀቁት በአማራ ክልል የተለያዩ ከተሞች የሚገኙ ምዕመናን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ይፈጸማሉ ያሏቸው ጥቃቶች እንዲቆሙ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ የቤተ ክርስቲያኗን አንድነት ለማምጣት ያደረጉትን አስተዋጽኦ ያደነቁት የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም በዚህ ረገድ ያደረጉትን አስተዋጽኦ እንዲቀጥሉና አሁንም ቤተ ክርስቲያኗን እንዲታደጉ መልእክት አስተላልፈዋል። አስቴር ምስጋናው ከባህር ዳር ተጨማሪ ይዛለች። ትላንት በባህር ዳር ከተማ የተካሄደው ሰልፍ በተለያዩ ከተሞች ባሉ አብያተ ክርስቲያና ሲካሄድ የቆየው ጸሎተ ምህላ በአደባባይ የተጠናቀቀበት ነው። ቁጥሩ እጅግ ብዙ የሆነ የባህር ዳርና አካባቢዋ ምእመናን ባንዲራዎችን፣ የተለያዩ መፈክሮችንና ዝማሬዎችን በማሰማት በቤተ ክርስቲያን ላይ እየደረሰ ያለውን ጥቃት በአፋጣኝ እንዲቆም ጠይቋል። በስነ ስርአቱ ያነጋገርኳቸው ይህንን ነው ያንጸባረቁት። ፈንታውን ፍቃድ ይባላለው እዚሁ ባህር ዳር ነው ምኖ ዜም ቤተ ክርስቲያን ጠዋት ማታ ምላ ላይ ጸሎት ትጸልያለች ወይ፣ ለዓለም ትጸልያለች። እዚህ አደባባይ ወጥታ መጸለይ አይጠበቅባትም። ያንን ለማድረግ ግን ከመከረው ጽናት የተነሳ በአዋጅ ምህላ ተይዞ ጸሎት ላይ ቆይተናል። አሁን ግን በዋናነት የተወጣበት ትልቁ ምክንያት በአደባባይ ምን ያክል ውስጣችን ድረስ ዘልቆ የተሰማን ስቃይ መኖሩን ዓለም እንዲያየው ነው። ይሄ ደግሞ በሃይማኖት የመጡ ነገሮች ለዘመናት ከዮዲት ጉዲት ጀምሮ በግራኛ አመድም ሌሎችም ዘመናት ቤተ ክርስቲያን ተፈትናለች። አሁን ግን በዚህ ዘመን እንከባበር እያልን አንድነት እንኖር እያልን ሰው በሃይማኖት የፈለገውን ይከተል በሚባልበት በዚህ ዘመን ምዕመናን በጣም እየተሳደዱ፣ ቤተ ክርስቲያንም እየተቃጠለች እየነደደች ስለሆነ አቤት ለማለት ማለት ሰዋቸው ውብ ይባላሉ። የወጣቶች አስተባባሪ ነኝ። እችን ቤተክርስቲያን እንዳያጠፋብን ለኢየሱስ ክርስቶስ ምህላ እያቀረብን ሰባት ቀን ቆይተናል። በሰባተኛው ቀንም የምህላው ማጠቃለያ አዝላ ሆኗል። ግን ከዛም በተጨማሪ ሰላማዊ ሰልፍ በዚህ በአለማዊ አታያዩ መንግስትና ሌሎቹ ይሄ የዓለም አረዳድ ያላቸውም እንዲረዱን እንፈልጋለን። ስለዚህ ለእግዚአብሔርም ጥያቄ ያለን ለአለም ሰዎችም መልእክታችን ከእኛ ጋር እንዲቆሙ መልእክት እያስተላለፍን ያለ ነው። በዚህም ስነ ስርዓት ላይ መልእክት ያስተላለፉት የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም በጠቅላይ ሚኒስትር ዶክተር አብይ አህመድ የቤተ ክርስቲያኗን አንድነትና ክብር ለመመለስ የተደረጉ ጥረቶችን አድንቀው ይህ ጥረታቸው እንዳይቀጥል የሚጥሩ ኃይሎች ካሉ ከጎናቸው እንቆማለን ሲሉ ተናግረዋል። ይህችን ታላቅ ቤተክርስቲያን ስሟን፣ ዝናዋን፣ ሀገራዊነቷን፣ ፍቅሯን፣ ባለውለታነቷን በየትኛውም መድረክ በየትኛውም አጋጣሚ የኢትዮጵያ ቤተ ክርስቲያን ሀገርናት ሲሉ አንጸባርቀዋል። የተለያየው ሲኖዶስ አንድ እንዲሆን የበኩላቸውን ከፍተኛ አስተዋጽኦ አድርገዋል። በራሳቸውም በግል አየራቸው ከሰሜን አሜሪካ እስከ ኢትዮጵያ ይዘውን መጥተዋል። ያ ተወዳጅነት እስከ መጨረሻው እንዲቀጥል በጀመሩት ጅምር እንዲጓዙ ቅድስት ቤተ ክርስቲያን መልእክቷን ታስተላልፋል። ምን ይህ አነጋገራቸው ይህ መልካም ግዛቸው አልመቻቸው ብሎ የሚጎራብጧቸው ካሉ እናም ከጎናቸው ተሰልፈን ጽዋውን አብረን እንጠጣል። ቤተ ክርስቲያን የአንድ ብሔር ብቻ አይደለችም ያሉት ሊቀጳጳሱ፣ ቤተ ክርስቲያን ብሔር የላትም በመሆኑም በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ላይ እየደረሰ ያለውን ጥቃት የሌሎች ሃይማኖት ተከታዮች በዝምታ ማየት እንደሌለባቸው ገልጸዋል። ክርስቲያኑ ብቻ ሳይሆን መጥ ያለበት እንደ ጥንቱ እንደ ጠዋቱ ሙስሊሙም አብሮ ስለ ኢትዮጵያ ቤተክርስቲያን ሊጮህ ይገባል። ፕሮቴስታንቱም አብሮ ስለ ኢትዮጵያ ቤተክርስቲያን ሊጮህ ይገባል። በፍቅራችን በአንድነታችን ሀገርን እንደ ሀገር፣ ሃይማኖትን እንደ ሃይማኖት ሁላችንም አክብረን መያዝ ከኛ ይጠበቃል። በባህር ዳር ከተማ የተካሄደው ሰልፍ ባለ አስራ ሁለት ነጥብ የአቋም መግለጫ በመውጣት ተጠናቋል። በአማራ ክልል ከሀያ ስምንት በላይ በሚሆኑ ከተሞች ሰልፍ የተካሄደ ሲሆን በሁሉም ቦታዎች ያለምንም የጸጥታ ችግር ተጠናቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር በአብያተ ክርስቲያናት በሃይማኖት አባቶችና የእምነቱ ተከታዮች ላይ የሚደርሰው ጥቃትና መሳደድ ይቁም የሚሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች በሰሜን ሸዋ ደቡብ ሰሜን ደቡብና ሰሜን ወሎ ዞኖች በሚገኙ ከሀያ በላይ ወረዳዎች በትላንትና ሁለት ትዕይንተ ህዝብ አካሂደዋል። በሰልፉ ላይ የእስልምና እምነት አባቶች በሁለቱም እምነት ተከታዮች ዘንድ ለዘመናት የዘለቀውን አንድነት ለመሸርሸርና ድብቅ የፖለቲካ ዓላማን ለማራመድ የሚደረጉ እንቅስቃሴዎችን እናወግዛለን አጋርነታችንን በሰሞናዊ ጥላቻ አይታወቅም ማለታቸውን ጠቅሶ የደሴው ዘጋቢያችን መስፍን አድራጌ ተከታዩን ይዞ ቀርቧል። ስለ እምነታችን ዝም አንልም የኢትዮጵያዊነትን የምታቀነቀን ቤተ ክርስቲያን ኢትዮጵያን ለማፍረስ ድብቅ ሴራ ባላቸው አካላት ጥቃት እየደረሰባት ነው የሚለውና በርካታ ጭብጦችን ያዘሉ ድምጾች የተስተጋቡበት ሰልፍ። የጸጥታ ችግር፣ የስነ ምግባር ግድፈት ያልተንጸባረቀበት ትዕይንት ሲሉ ገልጸውታል። ከሰሜን ሸዋ እስከ ደቡብ ወሎ፣ ከደቡብ ወሎ እስከ ሰሜን ወሎ በተጠራው ሰልፍ ላይ እየታደሙ ምዕመናን ሰልፉ ምን አይነት ገጽታ ነበረው? በወፍ በረር ዳሰነዋል። ከካህናት የሰሜን ሸዋ ሀገረ ጥብቀት የሰንበት ትምህርት ቤት ወጣቶች ጉዳይ መምሪያ ኃላፊ የዚህ የዛሬው ሰልፍ ኮሚቴ ሰብሳቢ ነው። ዛሬ በታላቋ ደብረ ብርሃን ከተማ በዙሪያዋ አምስት ወረዳዎች ወጥተዋል። ደብረ ብርሃን ጨምሮ ስድስት ወረዳ ነው ዛሬ እንግዲህ የወጣ ነው። ለሁለት ነገር ነው። በመጀመሪያ የሰማይ አምላክ ጸሎታችንን ምሕላችንን ሰምቶ መልስ እንዲሰጠን ነው። በተጨማሪ ደግሞ የሀገሪቱ መንግስት በቤተክርስቲያኗ ላይ ያነጣጠረውን ችግር ሰምቶ እልባት እንዲሰጥበት በሚል ነው ዛሬ የወጣ ነው። በኤፍራታ እና ግድም አካባቢ የካራ ቆሪያ ቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተቃጥሎ መጋቢት ሀያ ዘጠኝ እና ሰላሳ ሁለት ሺ አስራ አንድ ከአምሳ ሰባት በላይ ሙተዋል። የቤተ ክርስቲያን ሶስት አገልጋዮች እዛው ላይ ሙተዋል። ያንም አስመልክቶን ብቻም ሳይሆን በአገሪቱ ላይ እየተቃጣ ያለውን አጠቃላይ ሁኔታ በመቃወምና ቤተክርስቲያኗ ቤተ ክርስቲያኗ ስትቃጠል የሶስት ሺ አመት ታሪክ ሲቃጠል የመንግስት ሚዲያ ነኝ ባዮች ይህንን ባለመዘገባቸው በአቋም መግለጫችን ዘጠነኛ ቁጥር ላይ ተቃውሞ ለመንግስትም ያሰማንበት ሁኔታ ነው ያለው። የዛሬው ሰልፍ ምን አይነት ውጤት ሊያስገኝ ይችላል ብለው ያስባሉ? በመጀመሪያ ያው እግዚአብሔር ካህናቶቹ ሲታረዱ ምዕመናን ሲፈናቀሉ መልስ ይሰጣል። በሀገረ ስብከታችን ሊቀ ጳጳሳት ብፁዕ አቡነ ቀለሚንጦስ የሶስት ቀን ምህላ ታዞ ነበር። ዛሬ አራተኛ ቀኑ የመጨረሻ በአደባባይ ምህላ ጸሎት ተቅሰሷል። በሁለተኛም ስለ መንግስት ደወል ነው። ተራራ ሲናድ በህዝብ ይደገፋል። ህዝብ ግን እያለቀ ሲሄድ ማንም የሚደግፈ የለም እና ህዝብ እያለቀ ካህናቱ እየታረደ ስለሆነ መንግስት ሊሰማ ይገባል። ሊቀ መዘምራን ሐዋዝ ብዙነህ እባላለሁ። የሰሜን ወሎ ሀገረ ስብከት ዋና ስራ አስኪያጅ ቤተክርስቲያናችን ጥንታዊት፣ ታሪካዊት ለሀገር ብዙ አስተዋጽኦ ያደረገች ናት። ነገር ግን በቅርብ ዓመታት ወዲህ በቤተክርስቲያኗን ኢላማ ያደረገ ጥቃት እየተፈጸመ ብዙ የቤተክርስቲያን ተቋማቶች እየተቃጠሉ ካህናቶቿም እየታረዱ እየተገደሉ ምእመናኖቿም ከፍተኛ የሆነ መንገላታት እየደረሰባቸው ስለሆነ ይህንን በዋነኛነት ለእግዚአብሔር በጸሎተ ምህላ ማሳሰብ ነው። በግልባጭ ግን ሀገራችን የሚመራው መንግስት የቤተክርስቲያኗን ልዕልናና ክብር እንዲያስጠ ብቅ ቤተ ክርስቲያኗ በተደጋጋሚ ለመንግስት አቤቱታ እያቀረበች መልስ የሚሰጣት አካል ስላጣች፣ ለምሳሌ ቤተ ክርስቲያኗ በህግ ዘር ስትታውቃለች ስታ ንግስት ኋላ ቤት ያበረከተች እንደ መሆኗ መጠን የውስጥ ችግሯን ለመፍታት መንፈሳዊ ፍርድ ቤት ለሌሎች ወንድሞች እምነቶች የኛም ያስፈልጋን ብላ በቅዱስ ሲኖዶስ አማካኝነት ጠይቃ መልስ አልተሰጣትም። የእምነት ተቋማቶች በየአካባቢው ጥያቄ ሲያቀርቡ የቦታ የሚሆን ማንኛውም ነገር መንግስት ትኩረት ሰጥቶ መልስ እየሰጠ ባለመሆኑ ይህንንና በቤተ ክርስቲያኗ ላይ አጠቃላይ እየደረሰ ያለውን ጉዳይ ድምፅ ለማሰማት የታሰበ ሰልፍ ነው። በዞኑ ወደ አስራ አራት ወረዳዎች አሉ። ከአስራ አራት ወረዳዎች አንዱ ባለፈው አራት ሰልፍ አድርጓል መቄት ወረዳ። የቀሩት ግን ወልዲያ ከተማ፣ ቆቦ ከተማ፣ መርሳ ከተማ፣ ግዳን ወረዳ፣ ላሊበላ፣ ዋርላ ወረዳ፣ ጋዞ ወረዳ የሚባሉት እነዚህ ሁሉ በዛሬው ዕለት በጣም በደመቀ ሁኔታ ከፍተኛ ህዝብ ወጥቶ ይህንን መጠይቅ አቅርቧል። ለመንግስትም ድምፁን አሰምቷል። ሰላማዊ እና በጣም ጥሩ የሆነ ሰልፍ ነው የሄደው። በዚህ አጋጣሚ ግን መንግስትም በተለይ የከተማችን ከንቲባ ይህ ሰልፍ የተሳካ እንዲሆን በጣም ከፍተኛ የሆነ አስተዋጽኦ ነው ያደረጉት። የሰልፉ ሰላማዊ እንዲሆን በየዘርፉ ያሉ የጸጥታ መዋቅሮች የድርሻቸውን ያክል ተዋን፣ ከዞን እስከ ወረዳ ድረስ ያሉት በሁሉም አካባቢዎቻችን ያለው ህዝብ በሰላም ድምፁን አሰምቶ በሰላም የተጠናቀቀበት ሁኔታ ነው ያለው። ቤተ ክርስቲያኗም ልጆች የተቻላቸውን ያክል የማስተባበር ስራ ሰርተው በሰላም የተጠናቀቀበት ሁኔታ ነው። ተስፋ መስ የሚባለው ከወሬ ወረዳ ተዋህዶ ድንበርም የላትም። ሁሉንም አቃፊ ሁሉንም አሳሳፊ ነው። ሌሎች እምነት ተከባብረን ነው የምንኖረው ያ ነገር መንግስት ከማስከበር ላይ ድጋፍ እንዲያደርግልን ቤተክርስቲያን የሚያቃጥሉ የሃይማኖት አባቶቻችንን የሚገሉ አካላት ደግሞ ተይዘው ለህግ እንዲቀርቡልን ነው እንግዲህ በዋናነት ጥያቄ የጠየቅነው እንደ ወረይሉ አራት አብያተ ክርስቲያናት ላይ በር የመስበርና የማቃጠል ተግባራቶች ተሞክረዋል ባለፈው አመት ላይ ስለዚህ እነዚህ ነገሮች እየሰፉ ከሄዱ ቀጣይ ከፍተኛ ውድመት ጥፋት ሊደርስ ይችላል በሚል ነው ያለው ድንበር ዝር ዘር የሙስሊም የላትም የሙስሊም እምነት ተከታዮች መልእክት አስተላልፈው በቤተ ክርስቲያን አባቶች ደግሞ የመዝጊያ ፕሮግራም ተከናውኖ ነው እንግዲህ በሰላም የተጠናቀቀው። ሼህ አህመድ አደን ይባላሉ። ወረ ከዝሮ አንድ ቀበልሽ ሙና ጉዳይ ክፍል ሰብሳቢ ነኝ። አጋር ሃይማኖት አባቶች ላይ የደረሰውን በደል እና የቤተ ክርስቲያን ቃጠሎ ለማውገዝ ነው። ይሄ ከሃይማኖት የተነሳ ሳይሆን ጸረ ዲሞክራሲ ወይም የራሱን አጀንዳ ለማሳካት እያደረገ ነው። እኛም እናወግዘዋለን። ቤተ የምትመክረው ሰላም ነው። እንደ ሙስሊምም የሚመክረው ሙስሊም ሰላም ነው። ነቢዩ አለህ ሰላቱ ወሰላም ጀሃድ ክልክል ነው በኢትዮጵያ ላይ ተብሎ ተዘግቷል። ነገር ግን ይህንን አሁን የሚያካሂዱ አንዳንድ ፖለቲካቸው እየተበላሸባቸው ሁ ዞሮ ዞሮ ጥቅም ያጣ ሰው እንደ አበሬዎች አሁን ያው እስልምናና ክርስትናን ለማጣላት የሚደረግ ነው። እኛን አይወክልም የሚል አቋም ይዘር ነው በሰልፉ ላይ ዛሬ የተገናኘ ነው ማለት መንግስት የህግ በላይነት እየተከበረ አጥሶች እየተጠየቁ መሄድ እንዳለባቸው እናምናለን። በተለይ ወሎ አካባቢ ክርስቲያንና ሙስሊሞ ተከባብሮ በአንድ ላይ የመኖር ባህል አጎልብቷለን። ይህ ባህል ወደ ሌሎች አካባቢዎች እንዲስፋፋ የሃይማኖት አባቶችና መንግስት ምን ማድረግ አለባቸው? ይላል ዚኛ ጋር ያለውን ትስስርና ፍቅር ወደ ሌላ እንዳዛምት መንግስት የሃይማኖት አባቶችንና ና የሀገር ሽማግሌችን እያደረገ እያገናኘ ምክክር ማድረግ ይገባል ነው ምንለው። ኛው ስሜ ዲያቆን ቴዎድሮስ ብርሌ ይባላል። ከመቅደላ ወረዳ የሰልፍ አስተባባሪ ኮሚቴ አንደኛ ቤተ ክህነት ቢሮ ነበረው ፍቃድ ሳይጠይቁ ካቢኖች ለመናሪያ በማለት ላዩ ላይ አፍርሰውታል። ሁን ድረስ መዘጋጃውን ቦታ ያሳስባል ነገሮችን አሰባብሮ አልፈጸመልንም። ከሰባት ቤተ ክርስቲያናት ተቃጥለዋል በተለያየ ጊዜ ከሁለት ስምንት ጀምሮ አሁን በለው ዓመት ቀጨሞ ቅዱስ ጊዮርጊስ ቤተ ክርስቲያን ላይ ስዕሉ ሁሉ ተቀዳዶ ተቃጥሎ የኛው ካህናት ሲታሰሩ በስተቀር ሌሎቹ ተይዞ መንግስትም ጥናት አድርጎ የደረሰበትና ለቤተ ክርስቲያኗ ወይም ምእመኑ ያሳወቀው ነገር የለም። የቅርስቲያ ተክላይ መኖ ቤተ ክርስቲያን ሰባት ጊዜ ተቃጥሏል። እንደገና ደግሞ የስላሴ ቤተ ክርስቲያን ሙሉ በሙሉ አንድ ጊዜ ተቃጥሏል። የጎጎስ መድሀን ያለም ቤተ ክርስቲያን አንድ ጊዜ ሙሉ በሙሉ ተቃጥሏል እና በተደጋጋሚ ራን የሚያቀረባብሩት ሰዎች በህግም የተያዙም ነበሩ ወይ ህዝቡን ይቅርታ ይጠይቁ የሚልም ድርድር ባለፈው ዓመት ነበር። መንግስት የለውጡ በመጣበት ሰዓት ላይ ግን ድርድሩ ሳይፈጸም እርቅም ሳይካሄድ ሰዎቹ በነፃነት ተለቀው አሁን በድጋሜ የተለያዩ ነገሮች እንቅስቃሴ እየተደረጉ ነው። በወረዳው ላይ ያንንም ለመንግስት በተለያየ መልኩ እያቀረብን ነው ያለ ነው። በአሜሪካ ድምጽ ሬዲዮ መስፍና አራጌ ነኝ ከደሴ።